ና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማ ጊዜ ነ ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጊው ነኝ። ለመስተንግዶ ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ የዛሬው ዝግጅቶቻችንን እናስተዋውቃችሁ። የፌዴራሉ ከፍተኛ ፍርድ ቤት የነ አቶ አብዲ መሐመድ ኡመር ማለትም የቀድሞ የሶማሌ ክልል ፕሬዝዳንት የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ ምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤት አስታውቋል። ሙሉ ዘገባውን ይዘናል። አሁን የሚታየው ለውጥ እንዲመጣ ከፍተኛ አስተዋጽኦ ላደረጉና መስዋዕትነት ለከፈሉ ኢትዮጵያውያን በህዝብ ምርጫና ተሳትፎ እውቅና ለመስጠት ስራ መጀመሩን አንድ የሽልማት ድርጅት አስታወቀ። በእውነት አሁን በእነዚህ አራት አምስት ዓመታት ውስጥ ስንት ወጣት ረግፏል? ስንት ዋጋ ከፍሏል? ግን ምን ምን ያህሉ ነው እየተዘከረ ያለው ይሄ ድርጅት እንደ ድርጅት የሚቀጥለው አመት ኪዳኑ ምንድን ነው ይሄንን ታሪክ በታሪክ አሰናድቶ በመጽሐፍ መንገድ ማቅረብ ነው የኪዳን ኢትዮጵያ መስራች አቶ መስፍን ሰለሞን ናቸው ይዘናቸዋል ካለፈው ሰኞ ጀምሮ ከኢትዮጵያ የአየር ትራፊክ ተቆጣጣሪዎች ግማሽ ያህሉ ስራ ማቆማቸው እንደቀጠለ ነው የኢኮኖሚ የሶሻል የፖለቲካል ሁኔታው እጅግ ከፍተኛ ጉዳት በህዝብ ላይ በሀገር ላይ ይደርሳል ይሄ ጥያቄ ነው ብሔራዊ አየር መንገዱ በቀን ውስጥ የሚያደርጋቸው በረራዎች በሙሉ ይተባኮላሉ ማለት ነው። የባለስልጣኑ ዳይሬክተር ጀኔራል ኮሎኔል ወሰንለ ወሰንየለህ ሁነኛው ናቸው። የተፈጠረውን ፍጥጫ መንስኤዎቹንና አሁን እየተከናወኑ ያሉ ስራዎችን አስመልክቶ የሰጡንን ማብራሪያ ሁለተኛ ክፍል ለዛሬ ይዘናል። በዛሬው ዕለት በመረብ ወንዝ ከኢትዮጵያና ከኤርትራ አዋሳኝ አካባቢዎች የተወከሉ ነዋሪዎች በጋራ ለመዋል የተዘጋጀው እቅድ በሺዎች የሚቆጠሩ የራማና አካባቢዋ ሕዝብ በወንዙ ዳር ሲገኙ ከክሳድ ቂቃ ኤርትራ ግን ሊገኙ አልቻሉም። በራማ መረብደካ አካባቢና የኤርትራ ህዝብ በጣም በዘመድ የተሳሰረ አባቱ፣ እናቱ ወይም የራማ ነዋሪዎች እንደገለጹት በተፈጠረ የመረጃ ልውውጥ ችግር ነው ኤርትራውያኑ ሊገኙ ያልቻሉት። ቀጣይ አዲስ ዓመትም አብረው ለመዋል ሌላ ቀጠሮ እንደተያዘ ተነግሯቸዋል። ሁሉንም ከዝግጅቶቻችን ታገኙታላችሁ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዜናዎቻችን ተመልሰን መተናል። በኦሮሚያ ክልል ምስራቅ ሸዋ ሉሜ ወረዳ ወታደራዊ ሄሊኮፕተር በመከስከሱ የ18 ሰዎች ህይወት ማለፉን የሀገር ውስጥ መገናኛ ብዙሀን ዛሬ ዘግበውታል። በኦሮሚያ ክልል ምስራቅ ሸዋ ሉሜ ወረዳ የጀሬ ቀበሌ አንድ ወታደራዊ ሄሊኮፕተር በመከስከሱ ምክንያት ንብረትነቱ የመከላከያ አየር ኃይል የሆነ ማለት ነው ዛሬ ረፋድ ላይ 18 ሰዎችን አሳፍሮ ከድሬዷ ወደ ቢሾፍቱ በመብረር ላይ ያለነው መከስከስ አደጋ የደረሰበት ባጋጠመው አደጋም በበረራው ላይ የነበሩ ሁሉም ሰዎች ማለፋቸው የሁሉም ሰዎች ህይወት ማለፉን የሀገር ውስጥ መገናኛ ብዙሀን ዘግበዋል። ህይወታቸው ካለፈው ውስጥ አስራ አምስቱ የመከላከያ ሰራዊት፣ ሶስቱ ደግሞ ሲቪሎች እንደሆኑም ታውቋል። በሌላ ዜና ሰሜን ምዕራብ ሶሪያ ውስጥ እጅግ በጣም አስከፊ ሁኔታ እያንዣበበ ነው ሲሉ የተባበሩት መንግሥታት ድርጅት የሶሪያ መልእክተኛ ስቴፋን ዲ ሚስቱራ አስጠነቀቁ። በሩሲያ የሚታገዙ የሶሪያ ወታደሮች ተቃዋሚዎቹን ከመጨረሻው ጠንካራ ይዞታቸው ለመመንጠቅ ጥቃት ይከፍታሉ ተብሎ በሚጠበቁባቸው የኢድሊብ አካባቢዎች ስለሚኖሩት ሲቪሎች ደህንነት በተለይ ስጋት ያደረባቸው መሆኑን ልዩ ልዑኩ ገልጸዋል። የሰሜን ኮሪያ ኒኩሌር ጦር መሳሪያ ግንባታ መግታት ጉዳይ የማይንቀሳቀስ ከሆነ ዩናይትድ ስቴትስ ከደቡብ ኮሪያ እና ከጃፓን ጋር የጋራ ወታደራዊ ልምዶችን በማናቸውም ጊዜ ልትቀጥል ትችላለች ሲሉ ፕሬዚዳንት ዶናልድ ትራምፕ አስጠነቀቁ። ደግሞም ከአሁን ቀደም ታይተው የማያውቁ ግዙፍ ልምምዶች እንደሚሆኑ ፕሬዚዳንቱ አስጠንቅቀዋል። ፕሬዚዳንት ትራምፕ ትላንት ረቡዕ ማታ በትዊተር ባወጡት የዋይት ሀውስ መግለጫ በዩናይትድ ስቴትስ እና ሰሜን ኮሪያ ግንኙነት ችግር የምትፈጥር ቻይና ነች ሲሉ ወንጅለዋል። ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ ከቻይና በኩል ከባድ ጫና እየተደረገባት ነው ብለው አጥብቀው ያምናሉ ያለው የዋይት ሀውሱ መግለጫ፣ ይህም ከቻይና መንግስት ጋር ባለን የንግዱ ዝግቦች ምክንያት ነው ይላል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን የካፒና ይቀጥላል። እኔ መስታወት አራጋውና ጽሆን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ለትስ ክሮስ ባውንደሪስ ቱጌዘር። ወደ መጀመሪያው ዘገባችን የምናልፈው የፌዴራሉ ከፍተኛ ፍርድ ቤት እነ አቶ አብዲ መሐመድ ኡመርን የዋስ መብት ጥያቄ አልፎ ለፖሊስ ተጨማሪ የምርመራ ጊዜ ፈቀደ። አራተኛው ተጠርጣሪ አቶ ሱልጣን መሐመድ መፈታታቸውን ፖሊስ ለፍርድ ቤቱ አስታውቋል። የክልሉ ፖሊስ ኮሚሽነር በተመሳሳይ ወንጀሎች ፖሊስ ጠርጥሯቸዋል። መለስካቸው አመሀ ስርስሩን ከአዲስ አበባ ልኳል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ተረኛ ወንጀል ችሎት ትናንት በቆረጠው ቀጠሮ መሰረት ዛሬ ከቀትር በኋላ ብይኑን ሰጥቷል። የቀድሞው የሶማሌ ክልል ፕሬዚዳንት አቶ አብዲ መሐመድ ዑመር፣ የክልሉ የሴቶችና ህጻናት ቢሮ ኃላፊ ወይዘሮ ረሃማ መሐመድ፣ የክልሉ የዲያስፖራ ተወካይ አቶ አብዱራህማን አሚን ትናንት ፍርድ ቤቱ የዋስ መብታቸውን እንዲጠብቅላቸው ያቀረቡትን አቤቱታ አልተቀበለውም። ፍርድ ቤቱ የፖሊስን ጥያቄ ተቀብሎ አስራ አራት ቀናት የምርመራ ጊዜ ፈቅዶለታል። በአንጻሩ ከተጠቀሱት ተጠርጣሪዎች ጋር ትናንት ፍርድ ቤት ቀርበው የነበሩት የክልሉ የመስኖ ልማት ቢሮ ኃላፊ አቶ ሱልጣን መሐመድ ግን ለፍርድ ቤት እንዳስረዱት ሁሉ ያለመከሰስ መብታቸው እንዳልተነሳና በስም ስህተት እንደታሰሩ ታውቆ ከተያዙበት መለቀቃቸውን ፖሊስ ለፍርድ ቤቱ አስታውቋል። ፖሊስ ዛሬ ፍርድ ቤት ያቀረባቸውን አዲስ የክልሉ ባለሥልጣን የክልሉ ፖሊስ ኮሚሽን ኮሚሽነር አቶ ሰርሃን ጣሂር ልጃገረዶች እንዲደፈሩ በማድረግ ወጣቶችን በማደራጀትና በወንጀል ድርጊት እንዲሰማሩ እንዲሁም ሶስቱ ባለሥልጣናት በተጠረጠሩባቸው የወንጀል ድርጊቶችን ማለትም መንግሥት ለክልሉ ልማት የመደበውን ገንዘብ ላልተፈለገ ተግባር በማዋል ለበርካታ ዓመታት አብረው የኖረውን ሕዝብ በሃይማኖት፣ በዘር በመከፋፈልና በመለያየት ከአካባቢው እንዲሰደዱ፣ በርካታ ሰዎች እንዲገደሉ በማድረግ እንደጠረጠራቸው ለፍርድ ቤቱ አስረድቶ በእሳቸውም ምርመራው እንዲቀጥል ፍርድ ቤቱ 14 ቀናት የምርመራ ጊዜ ለፖሊስ ፈቅዷል። ሐምሌ 28ና 29 ቀን 2010 ዓ ም በሶማሌ ክልል በጅግጅጋና በተለያዩ የክልሉ ከተሞች በተፈጠረው ቀውስ የአያሌ ሰዎች መገደልና መቁሰል የአብያተ ክርስቲያን መቃጠልና የንብረት መውደም ሲዘግብ መቆየቱ አይዘነጋም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አሁን የሚታየው ለውጥ እንዲመጣ ከፍተኛ አስተዋጽኦ ላደረጉና መስዋዕትነት ለከፈሉ ኢትዮጵያውያን በህዝብ ምርጫና ተሳትፎ እውቅና ለመስጠት ስራ መጀመሩን አንድ የሽልማት ድርጅት አስታወቀ። ይህ ለውጥ እንዲመጣ ከሰባት ዓመት ሕጻን ልጅ እስከ አዛውንቶች ህይወታቸውን ገብረዋል ያሉት አዘጋጆቹ እውቅናው እነዚህንና በአመራር ላይ ያሉ ባለስልጣናትን እንደሚያካትት ተናግረዋል እስክንድር ፍሬው ተከታዩን ዘገባ ልኮልናል አሁን ያለው ለውጥ ዋጋ ተከፍሎበታል ያሉ ኪዳን ኢትዮጵያ የተባለ የሽልማት ድርጅት መስራቾች ናቸው እውቅና የመስጠቱን ሀሳብ እናቅድ ዛሬ ይፋ ያደረጉት ሰዎች ሕይወታቸውን ከከፈሉ እኛ ደግሞ የማወደሱንና ለእነሱ እውቅና የመስጠቱን ኃላፊነት እንውሰድ ሲሉ መነሳታቸውንም አመልክተዋል እናም ህብረተሰቡን ያሳተፈ የሽልማት ስነ ስርዓት ከማካሄድ አንጻር ከዚህ በፊት ለሁለት ጊዜ የሰሩትን ሥራ መነሻ አድርገው ልምዳቸውንም ተንተርሰው አጋር ያሏቸውን ስድስት ድርጅቶች ማካተው እንቅስቃሴ መጀመራቸውን ዛሬ ይፋ አድርገዋል። እውቅናው የሚሰጠው በተለያዩ ዘርፎች መሆኑንም ዛሬ በተካሄደው ጋዜጣዊ መግለጫ አስታውቀዋል። በተገኘው ሰላምና ነጻነት አስተዋጽኦ ያደረጉ በስልጣን ላይ ያሉ ሰዎች የሚለው የመጀመሪያው ዘርፍ ነው። በአገር ውስጥና በውጭ አገር ያሉ የፖለቲካ መሪዎች ደግሞ ሁለተኛው ዘርፍ ውስጥ ናቸው። በሦስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ምሁራን ተቀምጠዋል። በአገሪቱ እየታየ ላለው ለውጥ አስተዋጽኦ ያደረጉ የጥበብ ሰዎች ደግሞ በአራተኛው ዘርፍ ውስጥ ሊጠቆሙ ይችላሉ። አምስተኛው ዘርፍ ለለውጡ አስተዋጽኦ ያደረጉ ወይም ዋጋ የከፈሉ የመገናኛ ብዙሃንና የሲቪክ ማህበራት የሚገኙበት ነው። ጦማርያንን ደግሞ በአምስተኛው ዘርፍ መጠቆም ይቻላል። በዚህ እውቅና የመስጠት ሂደት በህይወት የሌሉትን ጭምር የመዘከር እቅድ መኖሩንም አዘጋጆቹ ጠቅሰዋል። አሁን ያለው ለውጥ እንዲመጣ በተጠቀሱት ዘርፎች አስተዋጽኦ ያደረጉና በተለያየ መንገድ በሚካሄድ ድምፅ አሰጣጥ የሚመረጡ ኢትዮጵያውያን እውቅና እንደሚሰጣቸው የኪዳን ኢትዮጵያ መስራችና አዘጋጅ አቶ መስፍን ሰለሞን አስረድተዋል። ለምሳሌ የመንግስት ባለስልጣናት ስንል ይሄንን አሁን ያገኘነውን ነገር እንደ በአጭሩ ባለፉት ጊዜያቶች ውስጥ ቢሆን ይሄ ዝግጅት መዘጋጀት አይችልም አራት ነጥብ አይችልም። ቢያንስ ይህንን እንድናዘጋጅ እድል የሰጡን የመንግስት ባለስልጣናት አሉ። ዋጋ ከፍለዋል። እነሱም ስለዚህ እነሱን ማህበረሰቡ ዋጋ ከፍለውልኛል፣ እነዚህን ሰዎች ሜዳሊያ እንዲያጠልቁልኝ ይፈልጋለሁ፣ በተጨማሪም ኪዳን እንዲገቡልኝ ይፈልጋለሁ ያላቸውን በአንድ በኩል እንወስዳለን። ያው እንደምታውቁት አብዛኛው የአሁኑ ለውጥ ትግል ደግሞ ወጣት ውስጥ ነው። በእውነት አሁን በእነዚህ አራት አምስት ዓመታት ውስጥ ስንት ወጣት ረግፏል? ስንት ዋጋ ክፍሏል? ግን ምን ያህሉ ነው እየተዘከረ ያለው? ይሄ ድርጅት እንደ ድርጅት የሚቀጥለው አመት ኪዳኑ ምንድን ነው? ይሄንን ታሪክ በታሪክ አሰናድቶ በመጽሐፍ መንገድ ማቅረብ ነው። በኦሮሚያ ክልል፣ በአማራ ክልል፣ በጉራጌ፣ በደቡብ ክልል፣ በሶማሌ ክልል በጣም ብዙ ብዙ ወጣቶች ይሄ ለውጥ እንዲመጣ ህይወታቸውን ገብረዋል፣ አካላቸው ጎድሏል፣ ማህበራዊና ኢኮኖሚያዊ ቀውስ ደርሶባቸዋል። አቶ መስፍን ለአሜሪካ ድምጽ በሰጡት ማብራሪያም እውቅና የመስጠቱ ሂደት እንዲሳካ ዝግጅት እየተደረገ መሆኑን አብራርተዋል። በሰው ኃይል፣ በፋይናንስ፣ በመሳሰሉት ጥሩ ዝግጅት አለ ብዬ አስባለሁኝ። እስካሁን ያየነው የሚነግረን ውጤቱን እሱን ነው። ስለዚህ በዚህ ደረጃ ችግር ይገጥመናል ብዬ አላስብም። እንግዲህ ህዝቡ ነው መራጭ ብላችኋል። ህዝቡ ነው አስተያየት የሚሰጠው የሚጠቁመው እና ከዛ አንጻር የህዝቡ ስሜት አንዳንድ ምልክቶች አይተናል እና ከህዝቡ ስሜት አንጻር በሰላማዊ ሰልፎች የተንጸባረቁ በተለያዩ መንገዶች ምናልባት እውቅናዎቹ አሁን ያሉትን ኢትዮጵያ መሪዎች ይጨምራሉ። ይሄ ኦልሬዲ የታወቀ ነገር ነው። ገና እናንተ ውጤቱንም ሳታዩ ወይም የህዝብ አስተያየት ሳስበስቡ የታወቁ ነገሮች አሉ። ለምሳሌ አሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ቲም ለማ የሚባለው በአጠቃላይ የለማ ቡድን የሚባለው የአቶ ለማ መገርሳ የሚጠራው ቡድን ማለት ነው። እነዚህ እነዚህን ይጨምራሉ። እንግዲህ አሁን ይህን የምናውቀው ከማህበረሰቡ ጥቆማ ሲመጣ ነው። እኛ የምንመርጥበትን ፎርማት ልከናል። ለውጡን እየመሩ ያሉ የመንግስት ባለስልጣናት ብለናል። ማህበረሰቡ ለውጡን እየመሩ የመንግስት ባለስልጣናት እነማን ናቸው እንዳል፣ ከአንተ ሀሳብ ጋር የሚጋራው በተለያዩ ሰላማዊ ሰልፎች የታየ ነገር አለ። ነገር ግን ታች ድረስ እየወረድን ስንሄድ ምናልባት ማህበረሰቡ ደግሞ ያያቸው የራሱ ጀግኖች ሊኖሩ ይችላሉ። ለውጡን በመምራት በኩል ያንን ልንናገር የምንችለው ክልል ወጥተን የበተንነውን መጠየቅ ሰብስበን ተመልክተን በማህበራዊ ድረገጽ የሚመጣውን ተመልክተን በኤስኤምኤስ ከቴሌ ጋር ባደረግነው ኮንታክት የሚመጣውን ነገር አይተን ነው ልንወስን የምንችለው። እኛ ዋናው አላማችን ግን ምንድነው? ነው ነጻነትና ሰላም ዋጋ ተከፍሎበት ነው የመጣ ከህጻናት ከሰባት ዓመት ህጻናት ጀምሮ እስከ ትልቅ አዛውንት ድረስ ህይወታቸውን ገብረውበታል። ሀምሳ ዓመታት ኢትዮጵያ ጨለማ ባርነት ውስጥ ነበር የነበረችው። ያ አሁን ትንሽ መንገዱ የነጻነት መንገድ ላይ ቆመናል። ነጻነት በስርዓት አልተገነባም። ሰላም በስርዓት አልተገነባም። እንዲገነባ አንዱ መስመር ነው ይሄ። በተለይ ደግሞ የአሁኑ የሚዲያ ስራ የነጻነትና የሰላም ፍሬዎችን እየፈለገ መሰብሰብ ነው። ስለዚህ ይሄ እንዲደረግ ነው የምንፈልገው። ይሄን ደግሞ ያው የማህበረሰቡን ውጤት ስናይ የምንመልሰው ነው። የዚሁ የኪዳን ኢትዮጵያ ሌላው የፕሮግራም አዘጋጅ የኪነ ጥበብና የሚዲያ ባለሙያው ጌታቸው እሸቱ በበኩሉ አላማቸው በአገሪቱ እየተካሄደ ያለውን የለውጥ ሂደት ማገዝ መሆኑን አብራርቷል። በኢትዮጵያ ውስጥ እየታየ ያለው የተስፋ ጭላንጭል በጥሩ መሰረት ላይ እንዲታነጽ ሁሉም ህብረተሰብ ከተመልካችነት ወጥቶ ተሳታፊ መሆን እንዳለበት እናምናለን። ስለዚህ እኛ ይህን ጉዳይ በምንድን ነው ማገዝ የምንችለው የሚለውን ነገር ስናይ አንደኛ ከአለፉት ዓመታት በዚህ በነፃነት ለዚህ አሁን ለምንፈልገው ነገር ስማቸው የሚታወቅም የማይታወቅም ብዙ መስዋዕትነት የከፈሉ ክፍሎች አሉ። ስለዚህ እነዚህን ክፍሎች አንድ እንዘክራቸው፣ ሜዳሊያ እናጥለቅላቸው። ሁለት በዚያ ሜዳሊያ ማጥለቅ መርሃ ግብር ላይ በተለያየ ጽንፍ ኮራ ለይተው የሚታገሉ የተለያዩ ክፍሎች አሉ። እነዚህ ክፍሎች በአንድ ጋስ የሚሰበሰቡ የኢትዮጵያን ኪዳን ኢትዮጵያ የምትፈልገውን ነገር ቢያንስ ሽግግሮች ደም አልባ እንዲሆኑ ይታገሉ የነበሩ ለማለት ነው። ምክንያቱም አሁን አብዛኛው ወደ አንድ እየመጣ ነው፣ መጥተዋል። ነገር ግን ነገም አሁን ለምሳሌ ከሁለት ዓመት በኋላ እኮ ምርጫ አለ። ከምርጫ በኋላ አሸናፊ የሚሆን ክፍል አለ። ያ በሚሆንበት ጊዜ ሰላማዊ ሽግግር መቀጠል አለበት። እነዚህ ነገሮች ሊያመጣ የሚችል በአጠቃላይ ሁሉም ፖለቲከኞች ኢትዮጵያን ማዕከል አድርገው ኢትዮጵያ በምትፈልገው መንገድ ከደም መፋሰስ የሆነ የፖለቲካ እንቅስቃሴያቸው እንዲያደርጉ ባለሙያዎችን በተለያየ ሙያ ላይ ሲያደርጉ እንደገና ለምሳሌ አክቲቪስቶቹ የተለያየ የተለያዩ የሚንቀሳቀሱ ክፍሎች አሉ። በሙያቸውም የሚሰሩት ነገር ላይ የበኩላቸውን ለኢትዮጵያ እንዲሰሩ ቃል ኪዳን የሚታሰርበት መድረክ እንዲሆን ነው የምንፈልገው። እውቅና የመስጠቱ ሂደት ከህብረተሰቡ ከሚመጡ ጥቆማዎችና ወደ ተለያዩ ክልሎች በአካል ጭምር በመሄድ በሚካሄዱ ጥናቶች እንደሚታገዝ አዘጋጆቹ አስታውቀዋል። ድምፅ የመሰብሰቡና እውቅና የመስጠቱ ሂደት መቼ እንደሚጠናቀቅ እስካሁን ቁርጥ ያለ የጊዜ ሰሌዳ አልተቀመጠም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለዘገባው እስክንድር ፍሬውን እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። በዛሬ ዕለት በመረብ ወንዝ ከኢትዮጵያና ከኤርትራ አዋሳኝ አካባቢዎች የተወከሉ ነዋሪዎች ቀኑን በጋራ ለመዋል የተያዘው እቅድ በሺዎች የሚቆጠሩ የራማና አካባቢዋ ህዝብ በወንዙ ዳር ሲገኙ ከክሳድ ኢቃ ኤርትራ የተጠበቁት ግን አልተገኙም። ቪኦኤ ያነጋገራቸው የራማ ነዋሪዎች እንደገለጹት ከኤርትራ ወገን የተወከሉ ተሳታፊዎች በመረብ ወንዝ ሊገኙ ያልቻሉት በዛሬ ዕለት ለተወካዮቹ ፍቃድ ስላልሰጠ መሆኑን የኤርትራ ሰራዊት አባላት እንደነገሯቸው ገልጸዋል። ኋላ የመጡ መልእክተኞች ደግሞ በተፈጠረው የመረጃ ልውውጥ ችግር ነው ኤርትራውያኑ ሊገኙ ያልቻሉት፣ ለቀጣይ አዲስ ዓመት አብረው ለመዋል ሌላ ቀጠሮ እንዳያዙም ተናግረዋል ተብለዋል። በተመሳሳይ ዜና ከሃምሳ በላይ የሰቲት ሁመራ ነዋሪዎች በዛሬው ዕለት የተከዘ ወንዝ ተሻግረው ከኤርትራውያንና ና ከኤርትራ ሰራዊት ጋር ተወያይተው ተመልሰዋል። ወደ ሁም ሀጀር ከተማ ለመግባት እንዳልተሳካም ገልጸዋል። ሙልጌታ አብጸሀ ሙሉ ዘገባውን ከመቀለ ከአስር ቀናት በፊት የመረብ ለኸ ወረዳ ኢትዮጵያውያንና የክሳድ ዒቃና አካባቢዋ ኤርትራ ነዋሪዎች በዛሬ ዕለት አብረው ለመዋል ባቀዱት መሰረት በሺዎች የሚቆጠሩ የራማ ከተማና አካባቢዋ ነዋሪዎች ወደ መረብ ወንዝ ከኤርትራውያን ጋር ለመገናኘት ወርዷል። ተወልደ ፍሳ የራማ ከተማ ነዋሪ ነው። የክሳድ ዒቃና አካባቢዋ ነዋሪዎች በመርሃ ግብሩ ሊሳተፉ ታቅዶ ነበር፣ ግን መጥተው ሊሳተፉ አልቻሉም ብሏል። በእኛ በኩል የተዘው ፕሮግራም አዲስ ዓመት አብረን እናከብራለን ሲባል ው የግንዛቤ ችግር ነበር ኤርትራ ያው አዲስ አመት ሲባል በዛው ቀን በቅዱስ ዮሀንስ ብለው ስለሚያስከብሩት የያዙት በመስከረም አንድ ነበር እኛ ግን አዲስ አመትን ከቴሌቪዥን ትግራይ ጋር በአስቀድመን ከስድስት ቀን በፊት ስለምናስከብረው ይህን የመገንዘብ ችግር ስለነበራቸው ሊገኙ አልቻልም ሆነም ግን እኛን ወንድሞቻችን ለምንድነው ያልመጡ ብለን ትንሽ ንስትላን እስከ ኪሳዴካ ሰው ተጉዘን በእግር ለመጠየቅ ህዝቡን ሄደን ነበር። ሆነም እዛ የነበሩ የጸጥታ አካባቢ በሰላም ላይ ፕሮግራም የተነገረን ከላይ ከመንግስት የወረደልን በቅዱስ ዮሀንስ አብረው እንዲያሳልፉ በመረብ የሚል ነው እንጂ ዛሬ የተሰጠ ፕሮግራም ስለሌለ ህዝቡ በዛው አዌር አልሆነም፣ አልተዘጋጀም። ስለዚህ ዛሬ የሚመጡ አደለምና ለቀጣይ አዲስ ዓመት ነው ተብሎ ነው ምላሽ የተሰጠን። ናስር መሐመድ ኑር የተባለ ሌላ የራማ ነዋሪ በበኩሉ በሺዎች የሚቆጠሩ የራማ ከተማና አካባቢ ነዋሪዎች፣ ነጋዴዎች ድርጅታቸውን ዘግተው የመንግስት ሰራተኞችም ጽህፈት ቤታቸውን ዘግተው ሙሉ የሙዚቃ ባንድና ከመስተንጉደ ጋር ይዘው በመረብ ወንዝ ተገኝተዋል ብሏል። የተደረገ ናቸው ዝግጅት እየተሟላ የምግብና የምግብ አቅርቦት ምናምን አቅርበን ነበር። የሙዚቃ ዝግጅት ሰላም ባንድ ከኛ አብሮ ነው ያሉ ከመረብ ወንዝ አጠገብ ሳማ ህዝብ ደግሞ እንዳለ እዛ ነው ወሩ ዝግጅቱ ከተጠናቀቀ በኋላ ከክሳድ ዒቃ መልእክተኛ መጥቶ ህዝቡ ሰላሙ እንደሚፈልገውና ሆኖም ግን ከመንግስት የተሰጣቸው ፈቃድ መስከረም አንድ አዲስ ዓመት መሆኑን ተናግሯል ሲል ናስር ገልጿል። የራማ ነዋሪዎች ከአስር ቀናት በፊት ወደ ኤርትራ ክሳድ ዒቃ በመሄድ ከነዋሪዎች ጋር ተገናኝተው ተወያይተው መጥቷል። በዛሬው ዕለት ደግሞ ተመሳሳይ መድረክ ተዘጋጅቷል። ለምን ሁለት ሉዓላውያን በሆነው አገራት መንግስት እያለም እንደ ህዝብ ይህንን ተግባር ይፈጸማል? ለመንግስት ለምን ግፊት አታደረጉም ስል ለተወልደህ ጠይቄዋለሁ። ሁለት ወንድማማች ህዝብ ነው ለብዙ አመት ተለያ የቆየው አሁን እንኳን አሁን መንግስት ትንሽ ተስፋ ሰጥቶ ድሮም የራማ መረብለክ አካባቢና የኤርትራ ህዝብ በጣም በዘመድ የተሳሰረ አባቱ እናቱ እዛ ወይም ደግሞ ከኤርትራ ሆኖ እናተባቱ ኢትዮጵያ ስላሉ እንኳን ተስፋ ተሰጥቶ በፊትም ይገናኙ ነበር፣ በመጥፎ ነገር፣ በደስታ ነገር ያው ኤርትራም ወደዚህ ሸልኮ እየመጡ የእኛም ወደዛ የ ይገናኙ ነበር። ይሄ መንግስት ያቋል ግን ምንም አዛ አይደለም እዚህ ብላለም ይገናኝ ነበር። በተመሳሳይ ዜና የሃይማኖት መሪዎች፣ የአገር ሽማግሌዎች፣ ወጣቶች፣ ሴቶች የተሳተፉበት ሃምሳ አምስት የሰቲት ሑመራ ነዋሪዎች ለሀያ ዓመታት ተለይቷቸው የነበረ ኦምሃጀር የኤርትራ ህዝብ ለማግኘት የተከዘ ወንዝ ተሻግረው የኤርትራ መሬት ላይ ዛሬ ጠዋት ረግጧል። አቶ ገብረ ሚካኤል ገብረ ሊባኖስ የሴቲት ሑማራ ከተማ ምክር ቤት አፈ ጉባኤ ናቸው። የኤርትራ መሬት እንደገቡ የኤርትራ ሠራዊት ተቀብለው ህዝቡ ለሰላሙን ያሳየው እንቅስቃሴ አድንቋል ሲሉ ተናግሯል። በአምሳ ሰው በሀያ ሰው ሳይሆን እንዳለ በግብይቱም ሆነ በመንገድ በትራንስፖርት በመኪና አብረን የምንሰራበት መንገድ ተጠናኩረን መቀጠል አለብን የሚል ሀሳብ ነው ያስቀመጡት፣ ማለት ነው። በመከላከያ ሰራዊትን በኩልም ብዙ ስታይ ለሰላም ያለው ዝግጅነት ያው ግልጹ ነው። በሁለቱም መንግስታት የጀመሩትን ሰላም አጠናክረን መቀጠል አለብን። ይህንን ወደ ኋላ እንዳይመለስ ደግሞ የሁላችን ትግል ያስፈልጋል የሚል ሀሳብ፣ መልእክት የያዘ ነው ማለት ነው። ወደ ኦም ሀጀር ከተማ ለመግባት ከኤርትራ መንግስት ከፍተኛ አመራሮች መመሪያ ስላልተሰጠ ወደ ዋናው ከተማ መግባት ባይቻልም ከሰራዊቱ ጋርና ከህብረተሰቡ ጋር ተወያይተን ተመልሰናል ብለዋል። ወይዘሮ ፍሮይኒጎሹም የተከዘ ወንዝ ተሻግረው ከኤርትራውያን ጋር ተገናኝተው ከተመለሱ አንዱ ናቸው። ከዛ ሄደን ያዝነው እኛ ህብረተሰብ ያው ህብሽ ቡና፣ ሽኳር ሽልማት ለመሀጀር ህዝብ የኤርትራ ወታደሮች ይሁን ህዝቡ ለሰላማዊ ግንኙነት ያላቸውን ፍላጎት የላቀ መሆኑ ተገንዝበናል ብለዋል ወይዘሮ ፍሮይኒ። በቀጣይ ሰላሙንና ወዳጅነትን ለማጠናከር የጋራ መድረክ ለማዘጋጀት ተስማምተን ተመልሰናል ብለዋል ያነጋገርኳቸው የሑመራ ከተማ ነዋሪዎች። ለአሜሪካ ድምጽ ራዲዮ ሙልጌታ ጽብሃ መቀለም የምትከታተሉት የጋቢና ቪዮኤ ዝግጅታችን ነው። ወደ ተከታዩ ዘገባችን እናልፋለን። ካለፈው ሰኞ ጀምሮ ከኢትዮጵያ የአየር ትራፊክ ተቆጣጣሪዎች ግማሽ ያህሉ ስራ ማቆማቸው ይታወሳል የተፈጠረውን ፍጥጫ መንስኤዎቹንና አሁን እየተከናወኑ ያሉ ስራዎችን አስመልክቶ የኢትዮጵያ ሲቪል አቪሽን ባለስልጣን ዳይሬክተር ጄኔራል ኮሎኔል ወሰን የለ ሁነኛው ከቪኦኤ ጋር ቃለ ምልልስም አድርገዋል። በትላንትናው ምሽት የቃለ ምልልሱን የመጀመሪያ ክፍል የአየር ትራፊክ ቢስተጓጎል ሊያጋጥሙ የሚችሉ ችግሮችን በማብራራት ለሌሎችም ጥያቄዎች ኮሎኔል ወሰን የለ መልስ ይሰጣሉ። ሰለሞን አባታና ያነጋገራቸው የአየር ክልሉ ከተዘጋማ፣ አንደኛ እንደሚታወቀው አዲስ አበባ የአፍሪካ ዋና ከተማ ተብላ የምትቆጠር የአፍሪካ አንድነት ድርጅት መቀመጫ፣ ብዙ ዲፕሎማቲክ ስራዎች የሚሰሩበት፣ ብሔራዊ አየር መንገዱ በአፍሪካ ትልቁ የሆነ በቀን ውስጥ ብዙ በረራዎች የሚስተናገድበት በመሆኑ ሊደርስ የሚችለው የኢኮኖሚ የሶሻል የፖለቲካል ሁኔታው እጅግ ከፍተኛ ጉዳት በህዝብ ላይ በሀገር ላይ ይደርሳል። ይሄ ጥያቄ ነው። ብሔራዊ አየር መንገዱ በቀን ውስጥ የሚያደርጋቸው በረራዎች በሙሉ ይስተጓጎላሉ ማለት ነው። የእኛን አየር ክልል አቋርጦ የሚሄዱ የውጭ አየር መንገዶች፣ እኛ ሀገር የሚመጡ የውጭ አየር መንገዶች በዛው መጠን ይስተጓጎላል። ይሄ በቀጥታ በህዝብና በመንግስት ጥቅም ላይ ቀጥታ ያነጣጠራል። ከዚህ አኳያ እንግዲህ ቅድም እንዳልኩት ይሄ እንዳይሆን ነው ከእነሱ ጋር የሰለጠኑ የእነሱ አስተማሪዎች የሆኑ በቃ ይሄ መሆን የለበትም። ጥያቄ መብት ነው፣ ግን ስራ እየሰሩ ጥያቄውን ማቅረብ ይገባቸዋል ብለው የሚያምኑ ሰዎች፣ ሙያተኞች ገብተው ስራውን አሁንም እየሰሩ ናቸው። አሁን እኔም ያለሁት እታወሩ ላይ ነኝ ያለሁት። ይሄ ስራ በአግባቡ እየተሰራ ነው። አሁን ኮሎኔል፣ መቼም የሲቪል አቪዬሽን ወይም በአጠቃላይ የበረራዎች ጉዳይ ከንግድ ጋር የተያያዘ ብቻ አይደለም። ሌሎችም ብዙ ሁኔታዎች አሉ። እርሶም እንደተቋቋሙት ትክክል፣ ትክክል። የኢትዮጵያ ብቻም ጉዳይ አይደለም ይሄ። በአለም አቀፍ መረብ ውስጥ ያለናቸውና በዚህስ አለም አቀፍ የሲቪል አቪዬሽን እንቅስቃሴዎች ውስጥ ሊደርስ የሚችለው ሁኔታ ምን ይመስላል? የአለም አቀፍ ሲቪል አቪዬሽን በአጠቃላይ ዋናው ዓላማው? ሴፍቲ፣ የተጠበቀ ስኪሩ፣ የተጠበቀ ደህንነቱ የተጠበቀ ማለት ነው። የአየር ክልል መስተንግዶ የማረፍ የመነሳቱም የማቋረጡም በጥብቅ ክትትል የሚከታተለው ለዚህም የሚሰራ ነገር ነው። ስለዚህ ከዚህ አኳያ ማንኛውም የአየር ትራንስፖርት ተሳፋሪ ደህንነቱ ተጠብቆ እንዲሄድ፣ እንዲያርፍ፣ እንዲነሳ ይፈልጋል። ዋናው አሁን እንዲህ አይነት ነገር ሲፈጠር እኛ የተክተን የምናሰራቸው ሙያተኞች ብቃት ያላቸው ብቃታቸው የተረጋገጠ መሆኑን እንድናረጋግጥ ምክር ይሰጠናል። ከዚህ ውጭ በሌላ ሀገር ሉዓላዊነት ኢንተርናሽናል ሲቪላይዜሽንም የሚለው ነገር ምንም ነገር የለም። ነገር ግን ተሳፋሪው ደህንነቱ የጠበቀ አገልግሎት እንዲሰጥ ያሰለጠናል። እንዲህ አይነት ሁኔታ ሲፈጠርም አድባይ ያደርጋል ማለት ይመክራል። ቅድም እንደ ገለጹልኝ ኮሎኔል ወሰን የለህ ሞንትሪያል የሚገኘው ዓለም አቀፍ የሲቪል አቪየሽን ድርጅት ለትራፊክ ተቆጣጣሪ ባለሙያዎች ብቻ ሳይሆን በአጠቃላይ ለሰራተኞቻችሁ፣ ለአስተዳደር፣ ለአያያዝ፣ ለደሞዝና ለመሳሰሉት የስልጠናና የሙያ ብቃት ደረጃ ብቻ ሳይሆን ሌሎችም የአስተዳደሩ ሁኔታዎች ውስጥ የሚያወጣው ዝቅተኛ የሚባል ደረጃ የለም። ሚኒመም የሚባል። በጣም ጥሩ ጥያቄ ነው። አለም አቀፉ ሲቪላይዜሽን ይህን ያህል ክፍሉ ብሎ በቁጥር አያስቀምጥም። ነገር ግን ምን ይላል እንዲሁ አስተያየት አስተያየት ወይም ፕሮፖዛል ብንለው የተሻለ ማለትም ከኦፕሬተሩ ኦፕሬተር የምንለው ኤርላይኖችን ነው። ቢቻል እኩል አለበዛ እዛ አካባቢ ሆነ እንደ ሀገሪቷ ተጨባጭ እንደ የሀገሩ ተጨባጭ ሁኔታ ሊከፈላቸው የሚል ፕሮፖዛል ያለ እና ይሄ የሚልበት ምክንያት ለምሳሌ ያህል የአየር ትራፊክ ተቆጣጣሪ ብቻ አይደለም። እዚህ የሚሰራው ሬጉሌተሪ ወይም እዛ በእናንተ ጋር ፌደራል አቪሽን አድሚኒስትሬሽን እንደሚባለው የአየር መንገዶችን የሚቆጣጠሩ ኢንጂነሮች፣ ፓይለቶች፣ ኤሮኖሚክል ኢንጂነሮች ማለት ነው የኤሮድሮም ኢንጂነሮች በብዛት የያዘ ስለሆነ እኛ ጋር የሚነዚህ ያሉ እነዚህንም አቅማቸው ትልቅ የሆነ እስኪል ሊሆኑ ሙያተኞችን ለመያዝ እንድንችል ክፍያቸው የተስተካከለ እንዲሆን አድቫይስ ያደረገው ይመክረናል ወይም ለመንግስት ይሄ ነገር እንዲሆን የተቀመጠ ሀሳብ አለ በአይካዎ ዶኩመንት ውስጥ። እናንተ ታዲያ ያንን ታሟላላችሁ? በእርግጥ ሀገሪቷ የምትችለውን እስካሁን ድረስ ባለው እኛ በሲቪል ሰርቪስ ሚኒስቴር ስንል ከሌሎቹ የሲቪል ሰርቪስ ሚኒስቴር ሰራተኞች እስካሁን ባለው ቀደም ብሎ ባለው ጊዜ እየተለየ ከፍ ያለ ስኬል ነው የሚከፈለን እንደዛ ነው ሲከፈለ የነበረው ነገር ግን ይሄ በየጊዜው መሻሻል ስላለበት አጠቃላይ የሀገሪቷ ኢኮኖሚ አጠቃላይ የገበያው ሁኔታ ያገናዘበ ክፍያ እንዲከፈል ያው ጥያቄውን ከዛ መሰረት ነው መስሪያ ቤቱ የጠየቀው መንግስትም ትክክል አይደለም አላለንም እስካሁን ያው በአንድ ጊዜ ስለማይመለስ ብቻ ተጠንቶ ይመለስ ከሚል አኳያ ካልሆነ በስተቀር እንግዲህ ስንት መከፈል አለበት ኢትዮጵያ ውስጥ የሚለው በጥናት የሚመለስ ነው። ከዚህ አኳያ ነው አይደለም ብሎ ለመመለስ ትንሽ ያስቸግራል። ነገር ግን በየጊዜው እየተጠና ሰራተኛው በቂ የሆነ ለምሳሌ ያህል እነዚህ ሬጉሌተር የሆኑት ወይም ተቆጣጣሪ የሆኑት በቂ ደሞዝ ካልተከፈላቸው ወደ የተለያየ ሀገር የተለያየ አየር መንገዶች ጋር የመሄድ እድላቸው ሰፊ ስለሆነ ብዙ ጊዜ ይሄ ተጠብቆ እንዲሄድ እንታገላለን። ነገር ግን አሁን ቁጥሩ ይሄ መሆን አለበት የለበትም ብሎ መናገር ትንሽ ያስቸግራል። እናንተ ከውጭም ቢሆን የአየር ትራፊክ ተቆጣጣሪዎችን ቀጥራችሁ ልታሰሩ እንደምትችሉና ና ስራው እንደማይቆም ገልጸዋል። ኮሎኔል ወሰኔ ለሁነኛው ከውጭ አንድ የአየር ትራፊክ ተቆጣጣሪ ቢቀጥሩ እርሶ አሁን እነዚህ ሰራተኞች ከጠየቁት ዝቅተኛ ክፍያ በተሻለ ደሞዝ ወይም በዛ ደሞዝ ያገኛሉ። አሁን ጥያቄው መሆን ያለበት ጥያቄው ማግባብ የሚሆነው ለዚህ ለሚከፈለው እና ከውጭ ተቀጥሮ ለሚከፈለው ሰው የማነጻጸር ጉዳይ ጉዳይ ሳይሆን የሚቀጠረው እኮ የአየር ክልሉን ለጊዜው እንዳይዘጋ ወይም ሀገሪቷ ከአየር ክልሉ መዘጋት የሚደርስባትን ጉዳት ለመታደግ እንጂ በቋሚነት የዚህ አይነት መራተኛ ከውጭ ቀጥሮ ለማቆየት አይደለም። ነገር ግን ምንድን ነው የሚደረገው? እንዲህ አይነት ነገር ሲሆን፣ ያው ለጊዜው የተከፈለው ዋጋ ተከፍሎ ለአጭር ጊዜ ነው። ከዛ ብዙ የሚሰለጥኑ አካሎችም ስላሉ አሰልጥኖ ወይም እነዚሁ ሰራተኞች አሳምኖ ወደ ስራ ማስገባት እንደ አማራጭ ነው እንጂ ከሚከፈላቸው ከሚገባና ና ለአጭር ጊዜ ተቀጥሮ የሚመጣ ሙያተኛን ማወዳደር ትክክል አይሆንም። ምክንያቱም ይሄ መፍትሄ የሚወሰደው የአየር ክልሉ እንዳይዘጋ ብቻ ነው። ለመሆኑ የኢትዮጵያ ሲቪል አቪዬሽን ባለስልጣን ለማን ነው ተጠሪነቱ? ለትራንስፖርት ሚኒስትሪ። ይሄ ችግር እስከ መቼ ይዘልቃል? የሰራተኞቹ ጥያቄዎች መቼ መፍትሄ ያገኛሉ? ይላሉ ኮሎኔል ወሰኔል። የሰራተኞች ጥያቄዎች የተለያዩ ጥያቄዎች ናቸው። የደመወዝ ጥያቄውን እኔ መንግስት፣ በአጭር ጊዜ ጥናቱን እንዳቀረምለት በአጭር ጊዜ ይመልሰዋል የሚል ተስፋ ነው ያለኝ። በእርግጥ በትክክል በዚህ ቀን ይጨርሳል ብዬ መናገር ይከብደኛል። ነገር ግን ጥናቱ እንዳለቀ፣ ጥናቱ ረጅም ጊዜ አይፈጅም። በእኔነት ጥናታችንን በሚቀጥለው ሳምንት ውስጥ እናቀርባለን። ምክንያቱም አጥኒው አካል በሚቀጥለው ሳምንት እንደሚያስረክበን ነግሮናል። ከዛ ወደ ወደ መንግስት አቅርበን እንግዲህ የሚወሰንበትን ጊዜ በእኔ ደረጃ ልለው አልችልም። በአጭር ጊዜ መልሱልናል ብዬ ተስፋ አደርጋለሁ። ኮሎኔል ወሰንየለህ ሁነኛው የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ስራ አስኪያጅ ለሰጡኝ ማብራሪያ አመሰግናለሁኝ። እኔም አመሰግናለሁ። ያው እንግዲህ ሁላችንም የኢትዮጵያ አየር ክልል እንዳይዘጋ የየበኩላችንን አስተዋጽኦ ማድረግ አለብን። ሰራተኞቻችንም ደስተኛ ሆነው እንዲሰሩ የኛም የምንወት ነው፣ የሁላችን ፍላጎት ነው። ይሄን ለማድረግ የሚቻለውን ጥረት እናደርጋለን። እኔም አመሰግናለሁ። በጣም አመሰግናለሁ። ደህና ደሩ። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። ጽዮን ግርማ እኔም መስታወት አራጋው ነበርን። በቴክኒክ ማቅቢል ያበረው የቴክኒክ መሀንዲስ የስርጭታችን ደግሞ ሱሌማን ነበር። መልካም ምሽት። ደህና ደሩ። Kun Radio Sagli Americati.